የተባበሩት መንግስታት የልማት ድርጅት በምህፃሩ ዩኤንዲፒ ሰሞኑን ይፋ ባደረገው የ2016 የሰው ሀብት ልማት ዘገባ እንዳመለከተው በአፍሪካ በተለይም ከሳህራ በታች በሚገኙ ሀገሮች ዘንድ ሰብዓዊ ልማት በመሻሻል ፋንታ ይበልጡን ወደ ኋላ ቀርቷል። ድርጅቱ በስዊድን ርዕሰ ከተማ ስቶኮልም ይፋ ባደረገው ዘገባ የ189 ሀገሮችን የሰብዓዊ ልማት ደረጃ ዝርዝር ያካተተ ነው። ድርጅቱ አስር ሀገሮችን ከፍተኛ የሰብዓዊ ልማት እንዳላቸው Sie 41 አገሮችን ደግሞ በዝቅተኛ ደረጃ አስቀምጧል። ከእነዚህም ውስጥ አንዷ ኢትዮጵያ ስትሆን በ174ተኛ ደረጃ ትገኛለች። የጤናና ትምህርት ተደራሽነት አማካኝ የሰው ልጅ እድሜ፣ ለህይወት የሚያስፈልጉ ነገሮች አቅርቦትና ገቢ፣ የጾታ እኩልነትና ሌሎችም በመስፈርትነት ተቀምጠዋል። ከሳራ በታች የሚገኙ ሀገራት በእነዚህ መስፈርቶች ሲመዘኑ፣ ባለፉት ሁለት አስርት ዓመታት 60 በመቶ የሚሆነው ህዝብ በዝቅተኛ ደረጃ ይገኛል ተብሏል። ከ ከአምስት አመት በታች ያሉ አንድ ሶስተኛ ህጻናት በምግብ እጥረት፣ ሰላሳ አምስት በመቶ የሚሆኑ ሰዎች በማይምነት፣ ሰባ በመቶ የሚሆኑት ደግሞ በቀን ከአራት ዶላር በታች በሆነ ክፍያ የሚሰሩ መሆናቸው ተዘርዝሯል። ዩኤስ አሜሪካ በሚገኘው በዊስከንሰን ዩኒቨርሲቲ ፕሮፌሰር የሆኑት ዶክተር ዳንኤል ተፈራ ከመስፈርቶቹ ሁሉ የነፍስ ወከፍ ገቢ ወሳኙ ነው ይላሉ። መስፈርት ብለው የሚናገሩት የተባበሩት መንግስታት የልማት ድርጅት በየአመቱ ይህንን ያወጣል። ችግሩ ምንድን ነው? እነዚህ በጣም የተያያዙ ናቸው። ማዕከላዊው መስፈርት እነዚህን ሁሉ የሚያካትት የኢኮኖሚ የነፍስ ወከፍ ገቢ ነው። የአንድ ሀገር የነፍስ ወከፍ ገቢ ካላደገ በትምህርት በጤና በኑሮ በአየር ጠባይ እነዚህን በመሳሰሉት በዲሞክራሲ እነዚህም በመሳሰሉት ነገሮች ሁሉ እድገት ይኖራል ማለት አይቻልም። እና የኢትዮጵያ ሁል ጊዜ ችግሯ የኢኮኖሚ ችግር ነው። ኢትዮጵያ ብቻ ሳትሆን ሌሎች አፍሪካ ሀገሮችም ሲው ተመሳሳይ ችግር አለባቸው። የሰው ኃይል ልማት ለሁሉም በሚል ርዕስ አፍሪካን በተለይም ከሰሀራ በታች ያሉ አፍሪካ ሀገራትን በተመለከተው የድርጅቱ ዘገባ የሀገራቱ ወጥነት የሌለው የሀብት ክፍፍል፣ የጾታ እኩልነት አለመኖር፣ የእርስ በርስ ግጭትና በሽታ ለሰብአዊ ልማት ማሽቆልቆል በምክንያትነት ተጠቅሰዋል። በተለይ በሴቶች፣ በልጃገረዶች፣ በስደተኞችና በገጠር ነዋሪዎች ሰፊ የሀብት ክፍፍል ልዩነት መኖሩ ተመልክቷል። ዶክተር ዳንኤል ግን ሌላም ምክንያት አለ ይላሉ። ብዙ ጊዜ እኔ እንደምናገረውም እንደምጽፈውም ሁሉ ችግሩ ዋናው ችግር የውስጥ ችግር ነው ነው መሪዎች አስተያየታቸው የላቀ ከሆነ ሀገሮች ይበለጽጋሉ። ኢኮኖሚ ወደፊት ሊራመድ የሚችለው ሰፋ ብሎ ህዝቡ ሲሳተፍበት ነው። ህዝቡ በኢትዮጵያ ብቻ ሳይሆን በሌሎችም አፍሪካ ሀገሮች ተሳታፊነት የለውም። ዲሞክራሲያዊ ስርዓቶች የሉም። በአፍሪካ ውስጥ የተወሰኑ ሰዎች ብቻ ነው የሚሳተፉበት ማለት ነው። ሰፋ ካለ ግን ሰፋ ያለው ህዝብ ነው የሚሳተፍበት። ብልጽግናውም የዚያን ያህል ይዳብራል፣ የዚያን ያህል ይስፋፋል ማለት ነው። የሰው ልጅ የአማካኝ ዕድሜ በስድስት ዓመት መጨመርና የኤሌክትሪክና የባንክ አጠቃቀም በመጠኑ የሚሆን መሻሻል ለሀገራቱ በመልካም አጋጣሚነት ተነስተዋል። ከጎርጎረሳዊ የዘመን ቀመር ከ1990 እስከ 2015 ድረስ ባሉት ጊዜያቶች መሻሻሎች ቢታዩም አሁንም ድረስ በዓለም ከሶስት ሰዎች አንዱ በዝቅተኛ የሰብአዊ ልማት ላይ ይገኛል ሲል ድርጅቱ ጨምሮ አመልክቷል።